የምስራቅ አፍሪካ ሀገሮች መልኩን በሚቀያየረው የኤልኒኖ የአየር ጠባይ ባስከተላቸው ድንገተኛ የጎርፍና የመሬት መንሸራተት በመሰሉ አደጋዎች እየተናጡ ነው። ለወራት በዝናብ እጥረትና ድርቅ የተሰቃዩት ሀገሮች የጎርፍ አደጋ በሚያስከትል ከፍተኛ ዝናብ መጥለቅለቅ ይዘዋል። በኢትዮጵያ ኬንያ ታንዜኒያ እና ሩዋንዳ የጣለው ከፍተኛ ዝናብ በፈጠረው ጎርፍ የሰው ህይወት ጠፍቷል ንብረት ወድሟል በኢትዮጵያ የሶማሌ አፋር ኦሮሚያ እና የደቡብ ብሔር ብሔረሰቦች እና ህዝቦች ክልሎች በተከሰቱት አደጋዎች የሰዎች ህይወት ጠፍቷል አቶ ምትኩ ካሳ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ናቸው በሶማሌ ክልል አሁን ጅጅጋ ከተማ ባለፈው የተከሰተው ሀያ ሶስት ሰዎች እንዲሞቱ አድርጓል ከዛም ባሻገር ንብረት ጉዳት አድርሷል ድሬዳዋ ከተማ ላይ በቅርቦ የተከሰተ ጎርፍ አለ ይህም በሶስት ሰዎች ላይ ጉዳት አድርሷል። ከዛ አፋር ክልል መጋሌ የምትባል አካባቢ ላይ ደረሰ ጎርፍ አለ እሱም ወደ አምስት ሰዎች አካባቢ የህይወት ጉዳት አድርሷል። ከዛ ባሻገር ደቡብ ብሔሮች ብሔረሰቦችና ሕዝቦች አካባቢ ሀዲያ ዞን እና ስልጤ ዞን አካባቢ የተከሰተ ጎርፍ አደጋ አለ ይህም የበኩሉን ንብረት ጉዳት አድርሷል። ባለፈው ሳምንት መገባደጃ በሩዋንዳ በደረሰ የመሬት መንሸራተት አርባ ዘጠኝ ሰዎች መሞታቸውንና አምስት መቶ የመኖሪያ ቤቶች መውደማቸውን የአገሪቱ ባለስልጣናት አስታውቀዋል። በከባድ ዝናብ ምክንያት በተፈጠረው የመሬት ት መንሸራተት በሰሜናዊ ሩዋንዳ ጋኬንኬ የተሰኘ መንደር ከሁሉም የከፋ አደጋ የደረሰበት ሲሆን 34 ሰዎች ሞተዋል። ለሁለት ቀናት በአገሪቱ በጣለው ዝናብ ኪጋሊን ከሰሜናዊና ደቡባዊ የአገሪቱ ክፍሎች ጋር የሚያገናኙ መንገዶች ተዘጋግተዋል። በሩዋንዳ የመሬት መንሸራተት የተለመደ ቢሆንም የዚህ ዓመቱ ግን የከፋ ነው። በኬንያ በጣለው ከባድ ዝናብ ምክንያት የዋና ከተማዋ ናይሮቢና ሌሎች ትልልቅ ከተሞች ጎዳናዎች በጎርፍ ተጥለቅልቀው ታይተዋል። ለቀናት የጣለው ከባድ ዝናብ በፈጠረው ጎርፍ ምክንያት ባለፈው ወር መገባደጃ የመኖሪያ ህንፃ ተደርምሶ ሐምሳ ሰዎች ሞተዋል። በሞምባሳ በትናንትናው ዕለት ባለ ስድስት ፎቅ ህንፃ ተደርምሷል። በደቡብ ኢትዮጵያ ለወራት በዘለቀው ድርቅና አሁን በተከሰተው ጎርፍ ምክንያት ምርት ባለመኖሩ ለእርዳታ ድርጅቶች አስጊ ሁኔታ ተፈጥሯል። የተባበሩት መንግስታት ድርጅት በአገሪቱ በተከሰተው ድርቅ ምክንያት አስር ነጥብ ሁለት ሚሊዮን ዜጎች እርዳታ ተጠባቂ ለመሆን መገደዳቸውን አስታውቆ ነበር። በኢትዮጵያ ለሶስት ተከታታይ ዓመታት በኤልኒኒዮ ምክንያት የጣለው ዝናብ እጅጉን አነስተኛ ነበር። አሁን ደግሞ አደገኛ ጎርፍ ተከትሎታል። ከመደበኛ በላይ የሆነ ዝናብ በመጪው የግንቦት ወርም እንደሚጥል የሚናገሩት አቶ ምትኩ ካሳ ለጎርፍ አደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች አካባቢውን ጥለው እንዲወጡ እየተደረገ እንደሆነ አስረድተዋል። ዝናቡ ያው ጠንክሮ ነው የሚቀጥለው። በግንቦት ወርም ዝናብ ብዙ አካባቢዎች እንደሚያገኙ ነው የሚያሳየው ስለዚህ እንግዲህ የዝናብ ሁኔታው ከመደበኛ በላይ የሚዘንብባቸው አካባቢዎች ቅጽበታዊ ጎርፍ አደጋ ሊከሰት የሚችልበት እድሉ ሰፊ ነው። ስለዚህ ዋናውና ትልቁ ነገር የቅድመ ማስጠንቀቂያ መረጃዎችን በመስጠት ሕብረተሰቡ ጎርፍ አደጋ ከሚከሰትባቸው ቦታ ለ ለቆ እንዲወጣ ማድረግ ስራ አንዱ ይሄ ነው። ረባዳማ ቦታዎች ላይ በቀላሉ ለመሬት መሸራተትም ሊጋለጡ የሚችሉበት አካባቢዎች ላይ ህዝቡ እንዳይቆይ፣ ብሎም ደግሞ ከወንዞች አካባቢ በተለይ ድርቅ አደጋ በነበረበት ሰዓት ሕብረተሰቡ ወደ ወንዞች አካባቢ ጠግቶ የሚኖርበት ሁኔታ ስላለ ከዚ አካባቢ ለቆ እንዲወጣ የተደረገ ነው ያለው በአካባቢ አስተዳደርም ጭምር። የኢትዮጵያ መንግሥትና የእርዳታ ድርጅቶች ከአስር ሚሊዮን የሚልቁ የዕለት ምግብ ፈላጊዎችን ለመመገብ አስቸኳይ የገንዘብ ድጋፍ እንደሚያስፈልጋቸው አስታውቀዋል። ለቀውሱ መፍትሄ ለማበጀት አንድ ነጥብ አራት ቢሊዮን ዶላር ወይም አንድ ነጥብ ሁለት ቢሊዮን ዩሮ የሚያስፈልግ ቢሆንም የተገኘው ግን ግማሽ ያክሉ ብቻ ነው።